አሁን በአፍሪካ የመንገድ እንቅስቃሴ ደህንነት ላይ የተጠናቀረው የምሽቱ አብይ ርዕስ ይቀርባል። በዓለም ላይ በየዓመቱ ከአንድ ነጥብ ሶስት ሚሊዮን በላይ ሰው በመኪና አደጋ ይሞታል። በየዓመቱም ከሰላሳ እስከ ሃምሳ ሚሊዮን የሚሆኑ ጉዳት የሚደርስባቸው ሲሆን አብዛኞቹም የአካል ጉዳተኛች ሆነው ይቀራሉ። በኢትዮጵያ በእግረኞች ላይ የሚደርሰው አደጋ መጠን መቀነሱ ተነግሯል። መለስካቸው አማረ ዝርዝሩን ልኮልናል። ሁለተኛው የአፍሪካ የመንገድ ላይ ደህንነት ጉባኤ በመንግስታቱ ድርጅት የስብሰባ ማዕከል ዛሬ ረፋዱ ላይ ሲጀመር ዋና ዓላማ አድርጎ የተነሳው ከ2011 እስከ 2020 ድረስ ባሉት ዓመታት ተግባራዊ የሚሆነውን የአፍሪካ የመንገድ ላይ ደህንነት እቅድ መመርመርና ማጽደቅ ነው። በስብሰባው ላይ ይፋ የተደረጉ መረጃዎች እንደሚጠቁሙት ከሆነ የመኪና ግጭት አደጋ በዓለም ላይ ግንባር ቀደም ከሚባሉትና ሰዎችን ለሞትና ለአካል ጉዳት ከሚዳርጉ ምክንያቶች አንዱ ነው። አሃዛዊ መረጃዎቹ እንደሚያመለክቱትም በየዓመቱ ከ1.3 ሚሊዮን በላይ የሚሆኑ ሰዎች በመኪና አደጋ ሕይወታቸውን ያጣሉ፣ ከ30 እስከ 50 ሚሊዮን የሚሆኑት ደግሞ ጉዳት ሲደርስባቸው፣ ከእነዚህም አብዛኛዎች ለዘለቄታው አካል ጉዳተኞች ሆነው ቀሪ የሕይወት ዘመናቸውን ይመራሉ። የአምስት ዓመት ወጣት ልጃቸው ከአዲስ አበባ ዋና ዋና ጎዳናዎች በአንዱ ላይ በመኪና አደጋ ምክንያት ሕይወቱን እንዳጣ የሚመሰክሩት ሚስ ቪታሊ የተባሉ ኢጣሊያዊት እናት ይህን አደጋ እንዲህ ያጎሉታል። ያ ማለት በመላው ዓለም በየቀኑ 3300 ሰዎች ይሞታሉ። በየሰዓቱ ደግሞ 190 ሰዎች ይሞታሉ። በየደቂቃውም 30 ሰዎች ይሞታሉ። ይህ አሕዛዊ መረጃ በአፍሪካ ደረጃ ሲገለጽ እጅግ አስደንጋጭ እንደሆነም ይፋ የተደረጉ ዘገባዎች ይናገራሉ። በአጭሩ ከዚህ በዓለም ደረጃ በመኪና አደጋ ምክንያት ይደርሳል ከተባለው የሟቾች ቁጥር ሰባ በመቶ የሚሆነው የሚደርሰው ታዳጊ ሀገሮች ተብለው በሚታወቁት ሀገሮች ውስጥ ነው። በኢትዮጵያም ሁኔታው እጅግ አሳሳቢ እንደሆነም አይካድም። የብሔራዊ መንገድ ደህንነት ማስተባበሪያ ጽህፈት ቤት ኃላፊ አቶ አበበ አስራት በኢትዮጵያ የመንገድ ደህንነት አማካሪ ኮሚቴም እንደዚሁም ደግሞ ጽህፈት ቤትም ተቋቁሞ መስራት የጀመረው ፈረንጆቹ ሁለት ሺህ ሶስት ላይ በኢትዮጵያ አቆጣጠር ደግሞ በ96 ጀምሮ ያለ ነው። ከዛ በፊት የነበረውን ሁኔታ ብንመለከት ምናልባት እንደ መለኪያ ሚዛን የምንቆጥረው በየ10 ሺህ ተሽከርካሪ ስንት ሰው ይሞታል በሚል ነው። እጅግ ከፍተኛ ነበረ። 136 ሰው በየ10 ሺህ ተሽከርካሪ በአመት ይሞት ነበረ። በአቶ አበባ አገላለጽ ይህን ቁጥር ለመቅነስ የተደረገው ትግል ፍሬ ቢስ አልነበረም። ከዚህ የተሻለ ሊሰራ ይችል ነበር የሚሉት አቶ አበበ የተገኘውን ውጤት እንዲህ ይገልጹታል። ይህንን እንግዲህ በሰባት አመት ውስጥ ወደ አምሳ አራት ዝቅ እናደርገዋለን የሚል እቅድ አቅደን ተነስተን ነበር። በዚህ ላይ አሁን ሰባተኛው አመት አልቋል። ልክ በሱ ላይ ስንመለከተው ወደ 65 ዝቅ ብሎ ይገኛል። በተለይ በእግረኛው ላይ ይደርስ የነበረውን የጉዳት መጠን ግን በከፍተኛ ደረጃ እንደቀነሰ የጽህፈት ቤቱ ኃላፊ ይናገራሉ። አጠቃላይ አደጋውን ስንመለከት በተለይ ቀደም ሲል በከፍተኛ ደረጃ ይበዛ የነበረው የእግረኞች ግጭት ሞትና፣ የእግረኞች ሞት አጠቃላይ ብዛቱ ነበረ። ከሁሉም በላይ ከአሽከርካሪውም ከተሳፋሪውም ከእግረኛውም ስንወስድ የእግረኛው ከ55 በመቶ በላይ ሆኖ ነበር የምናገኘው። በአሁኑ ጊዜ ግን እግረኛው የሚሞተው ብዛት በ96 ይሞት ከነበረው በ20 ፐርሰንት የሚያህል የቀነሰ ነው። አንዳንድ ግምቶችን የሚያመለክቱት በመንገድ ላይ በሚደርሱ የትራፊክ አደጋዎች ምክንያት በአፍሪካ የሚደርሰው የኢኮኖሚ ጉዳት እስከ 10 ቢሊዮን የአሜሪካ ዶላር ይሆናል። ይህም አህጉሪቱ ለመሰረተ ልማት ዝርጋታ ድጋፍ ከምታገኘው ገንዘብ በእጅጉ ይበልጣል። ጉባኤው በኢትዮጵያው ፕሬዚዳንት ግርማ ወልደጊዮርጊስ የተከፈተ ሲሆን ለሚቀጥሉት ሁለት ቀናት ይካሄዳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ